ግንቦት 16 ቀን ከሚካሄደው አገር አቀፍና የክልል ምክር ቤቶች ምርጫ አስቀድሞ የአዲስ አበባ ከተማ ጎዳናዎች በገዢው ፓርቲ ኢህአዴግ የምርጫ ማስታወቂያ ሰሌዳዎች ተሞልታለች ይለናል ምርጫውን ለመዘገብ ወደ ስፍራው የተላከው ባልደረባችን ሄኖክ ሰማግዜር በዛሬው ዕለት የመደናይቱን የተለያዩ አካባቢ ተዘዋውሮ እንደተመለከተው መጪው ጊዜ ከኢህአዴግ ጋር ብሩህ ነው የሚል መልእክት የሰፈረባቸው የማስታወቂያ ሰሌዳዎች በከተማይቱ ዋና ዋና ጎዳናዎችና አደባባዮች በብዛት ይታያሉ። የተቃዋሚ ፓርቲዎች በበኩላቸው ይህን መሰሉን ግዙፍ የማስታወቂያ ሰሌዳዎች ቀርቶ ትናንሽ ፖስተሮችን ለማሳተምና ከምርጫው በፊት ለማሰራጨት መቸገራቸውን ነው የሚናገሩት። ሄኖክ ሰማግዜራ እዚህ የምገኝበት አየር ጤና ሰፈር አዲስ በተጠናቀቀ አንዳቢ ጎዳና ፊት ለፊት በሚገኝ አደባባይ ከሶስት የጠረጴዛ ቴኒስ መጫወቻ ሜዳዎች የሚበልጥ የማስታወቂያ ሰሌዳ ቆሟል። እንግዲህ ከቤተ መንግስት እስከ አምባሳደር ቲያትር ደግሞ ከዚያ በሁለት እጥፍ የሚበልጡ ሁለት የማስታወቂያ ሰሌዳዎች መጪው ጊዜ አሁንም ከኢህአዴግ ጋር ብሩህ ነው የሚል ጽሁፍ ይዘዋል። አሁን ከቤተ መንግስት ሽቅብ ወደ አራት ኪሎ መንገድ ልውሰዳችሁ። ፓርላማ ጠገብ የኢህአዴግ ምክር ቤትና አራት ኪሎ አደባባይ እንደዚሁ ተመሳሳይ መልእክት ያሰፈሩ የማስታወቂያ ሰሌዳዎች በትልቁ ለፈጣን ልማት፣ ለዘለቄታ ሰላምና ዴሞክራሲ ኢህአዴግን ይምረጡ የሚል የቅስቀሳ ቃል ታትሞባቸዋል። እንግዲህ ምስሉ ላይ የምመለከተውን ልግለጽላችሁ። የህዳሴ ግድብ ፎቶግራፍ፣ አዲስ አበባ ቀላል ባቡር፣ እንደዚሁም የተለያዩ የኢትዮጵያ መንግስት የያዛቸው የመሰረተ ልማት ግንባታዎች፣ መንገዶች፣ የኃይል ተሸካሚ መስመሮች፣ አልፎም የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ምስልና የተለያዩ የልማት ፎቶዎች ናቸው የሚታዩት። በአንጻሩ ደግሞ የተቃዋሚ ፓርቲዎች የምርጫ ማስተዋወቂያ ሰሌዳዎች ከተማዋ ውስጥ በስፋት አይታዩም። እንዲያውም የኤቱ ማለትም እንዲያው ግፋቢል አንድ ክንድ ወደ ጎን አንድ ክንድ ከጋት ቁመት ያላቸው ፖስተሮች ናቸው አልፎ አልፎ የሚታዩት። እንግዲህ በተዘዋወርኩባቸው አካባቢዎች የገዢው ፓርቲ የማስታወቂያ ሰሌዳዎች፣ እንደዚሁም በጥቁርና ነጭ ህትመት የኢህአዴግን ምልክት ንብ ምስል ከእጩዎች ፎቶግራፍ ጋር የያዙ ወረቀቶች በየግርግዳው በያጥሩ፣ አልፎም የመብራት ተሸካሚ እንጨቶች ላይ ተለጥፈው ተመልክቻለሁ። በአምስተኛው የሀገር አቀፍ ምርጫ ድምጽ የሚሰጡ የአዲስ አበባ ከተማ ኗሪዎች ካርዳቸውን በእጃቸው ማስገባታቸውና የሚበጃቸውን ያመኑበትን ወገን ለመምረጥ መዘጋጀታቸውን ያስረዳሉ። እንግዲህ በለፍተ ቀደም የሰበሰብኳቸው የሕዝብ አስተያየቶች እንደሚያመለክቱት በአንድ ወገን ወጥ የሆነ አስተያየቶች የተስተናገዱበት ነው። በሌላ ጎን ደግሞ ይለፈኝ ግድ የለም ዛሬ ራሴን ላቅብ የሚሉ የከተማዋ ነዋሪዎች ለመናገር ወይም ለመጠየቅ አለመፍቃዳቸው ነው የገለጹት። በድምፅና በምስል ከሰበሰብናቸው አስተያየቶች እንደተረዳ ነው ከሆነ የምርጫ ቅስቀሳውን በቴሌቪዥን በተካሄዱ ክርክሮች በራሳቸው ኑሮና በግላቸው አመለካከት ቃኝተው ድምጽ ለመስጠት መመዝገባቸውን ነው የሚናገሩት። በአቅም ረገድ በገዥው ፓርቲ ኢህአዴግና በተቃዋሚዎች መካከል ደግሞ በተለይ በማስተዋወቅ ዘመቻው በምረጡኝ ዘመቻው ልዩነት መኖሩን ነዋሪዎቹ ይገልጻሉ። እስኪ አስቀድመን 5 ኪሎ እንቆይ። ለገሰ ነው ይባላልልኝ። የሚሰራው ስራ ጽዳት አገልግሎት ነው። በማህበር ተደራጀ ነው የምሰራው። ግንቦት 6 ለሚደረገው ምርጫ ራሴ ሆነኛል ያልኩትን ለማምረጥ ዝጋቼ እየተጠባበኩ ነኝ። መረጃ አግኝቻለሁ። በበቂ ሁኔታ ስከታተል ነበር እና በተለይም በቴሌቪዥን የሚተላለፉ ክርክሮች አመልጡኝም፣ እከታተላለሁ። በተለያዩ ሰብሰባ ቦታዎችም ግንዛቤ ጨብጫለሁ። በደንብ አድርጌ በተለይም የዘንድሮ የ2007 ምርጫ በቴሌቪዥን የቀረቡት ክርክሮች ጥሩ ግንዛቤ ያስጨበጡን ነበረ ብዬ ነው የሚያምነው እኔ በራሴ በኩል ራሳቸውን ፖሊሲ እያስተዋወቁ ነበረ እና እነዛን ፖሊሲቸውን ፖሊሲያቸውን ነው በደንብ አድርጌ የለየውኝ የሚሆነኝም ፖሊሲ ብዬ ከዛ ነው የሚይዘው ገብተዋል። እንግዲህ ልጆች አሉኝ። የቤተሰብ ኃላፊ ነኝ። እያስተማርኳቸው ነው። አንተ ብቻ ሆነ የምታስበው የምታስበውና አሁን ከቤተሰብ ጋር የምታስበው ለየብቻ ነው። እነዚህን ሁሉ ግምት ውስጥ ባስገባ መልኩ ነው እንግዲህ ክትትል ሲያደርግ የነበረኝ የትኛው ይሆነኛል። ስለ ለግሌ ለብቻ ብቻ አይደለም ለልጆች ለቤተሰቦች ጭምር በማሰብ ነውና እና ዞሮ ዞሮ ዘንድሮ የተሻለ ነው ይሁን ይሻላል ከባለፈው እና የሚቀሩ ነገሮችም ይኖራሉ። በተለይ በክርክሩ ላይ ሲንሰማ ራሱን የመግለጽ አቅም በጣም ውስንነቶች ይታይባቸው ነበረና እነዛ እነዛ ነገሮች አሉ። ዞሮ ዞሮ ግን በቂ ነው ለይቻለ ብዬ አስባለሁ። ይሆነናል የምንለው ልንመርጥ ያኔም እንደዛው ነው ማለት ማለት ይሆነኛል የምንለውን ፓርቲ ያስተዳድረኛል የምንለውን ለመምረጥ እና አና አሁን ተማሪዎች ነን። ዘንድሮ ተመራቀች ነው። እሺ የምማረው ኤሌም ኢንተርናሽናል የሆቴል ቱሪዝም ነው። እንዲሁም እየሰራው ነው። በግል ለመስራትም ደግሞ እየጣርኩ ነው። እኔም እዛው ኤሌም ነው የምማረው። የሆቴል ቱሪዝም ትምህርት ነው የምማረው። መስራት የምፈልገው በዛው ነገር ነው፣ ግን ደግሞ ከሱ የተሻለ ነገር በንግዱ ዙሪያ ትንሽ እየሞከርኩ ነው ማለት። ሁሌ ማታ ማታ በቴሌቪዥን የምርጫ ፓርቲዎች በሚያደርጉት የምረጡ እንቅስቃሴ ላይ ማንን መምረጥ እንዳለብኝ ግንዛቤ ውስጃለሁ። እንደገና ደግሞ ማንን መርጬ የመረጥኩት ፓርቲ ያስተዳድረኛል የሚለውንም ነገር አምኜ የራሴን ዝግጅ ሆኜ ተዘጋጅቻለሁ። ቀኑን ብቻ ነው የምጠባበቀው። እኔም እንደዛው ቃ ያስተዳድረናል፣ ነገ ብሩ ተስፋ ያሳየናል፣ ለወጣቶች እንዲሁም ለሚያድጉት ፈለግ ለሚይዙት ነገር በቃ ጥሩ እንቅስቃሴ ያሳየልን የሚለውን ነገር ለመምለጥ ቆርጠን ተነስተናል ማለት ነው። አሁን የምገኘው በተለምዶ 5 ኪሎ የሚባለው አካባቢ ነው። ቅድስት ማርያም ቤተክርስቲያን ገባ ብሎ ይህ በአዲስ አበባ መስተዳድር ውስጥ የምርጫ ክልል 12 እና 13 ነው የሚባለው። እንግዲህ በዚህ የምርጫ ክልል ውስጥ ከጀርባ የምትመለከቷቸው ፖስተሮች የተለያዩ ፓርቲዎች የምረጡኝ ዘመቻቸውን የሚያከናውኑባቸው ናቸው። እዚህ የምትመለከቱት የንብ ምልክት ያለው የገዢው ፓርቲ ኢህአዴግ ነው። የእጅ ምልክት ያለው ደግሞ የመድረክ እጩ ተወዳዳሪ እዚህ ላይ ይገኛሉ። በስተግራዬ በኩል ደግሞ የምትመለከቱት የመኢአድ እጩ ተወዳዳሪ ናቸው። ምልክታቸውም ዋሊያ ነው። እንግዲህ እየተዘዋወርኩኝ በዚህ ሰፈር የሚኖሩ ሰዎችን ሳነጋግር ነበር። በዚህ ምርጫ ወቅት ለናንተ ድምጻችሁን እንድትሰጡ የሚያነሳሷችሁ ወይም ደግሞ ድምጽ የመስጫ መስፈርቶቻችሁ ምንድናቸው ብዬ ጠይቄያቸው ነበር። በስፋት ከትምህርት ጀምሮ እስከ ጤና እስከ ልማት እንደዚሁም ደግሞ በግል ሕይወታቸው ለውጥ ሊያመጡ የሚችሉ የስራና የትምህርት ዕድሎችን ነው ሲጠቅሱልኝ የቆዩት። ስሜ ዲሌቦ ኑሬ ይባላለሁ። የሚኖርበት ሰፈር በአራዳ ክፍለ ከተማ ወረዳ ስድስት ምርጫው ሰላማዊና ዴሞክራሲያዊ በህዝብ ዘንድ ታማኒነት ያለበት ህዝብን እያሳተፈ ነው በመካሄድ ላይ ያለው። ሰላማዊ ዴሞክራሲያዊ የሆነ አንድ ሰው ከተወዳዳሪ ፓርቲዎች ጋር የፈለገውን መምረጥ የሚችልበት ማለት ነው። በማስከተል ወደ ስድስት ኪሎ ዩኒቨርሲቲ አመራለሁ። ማየት የተሳናቸው ሁለት ወጣቶችንም እዚህ ዩኒቨርሲቲ ውስጥ ለፊት አግኝቼ ነበረ። የአንዱ የመራጭ ካርድ የወሰደ ሌላኛው ደግሞ የመራጭ ካርድ ያልወሰደ ናቸው። እስኪ እንስማ። ያው እኔ በበኩሌ አልወሰድኩም። ያልወሰድኩበትም ደግሞ ግን ምክንያት አለኝ። በተለይ በቀበሌ የመጣ በቀበሌን ገንዘቤን የምሰራበት የነበረትና እንደዚህ ሎተሪና ሬዲዮ ተንከራትቼ ተንከራትቼ እየሰበሰብኳትን ገንዘብ እና የገዛሁትን ንብረቴን በሙሉ ቀበሌ አብልቶብኝ ስለቀረ ለወያኔ ዝም ብሎ ለኃላፊ ያውቱ መንገድ ላይ በመጣሉ እኔ ምርጫውን እንዳወጣ አልተገደድኩም። ራሴም ደግሞ አመራ ስላላመነ ማለት በዚህ ብቻ ያው ምርጫው ካርድ እንዳልወስድ አድርጌያለሁ። ለምን በየቦታው ብትሄድ ለአካል ጉዳተኞች ምንም አይነት ምቹ የሆነ ነገር የለም። በየቦታው ብትሄድ ትቦ ተከፍቶ ነው፣ በየቦታው ብትሄድ ገደል ነው። ምንም አይነት ምንም አይነት አማራጭ የለንም። ስለዚህ ከምርጫ ካርድ ራሴን ባገልሽ ይሻላል የሚለውን ይዤ ምንም አይነት የምርጫ ካርድ አላወጣውም በበኩሌ ማለት ነው። ሌላው ደግሞ ምንድነው መማር የሚገባኝን የትምህርት እድል አላገኘሁም በዛሬው እለት ያነጋገርናቸው የመድረኩና የኦፌዴን መሪ ዶክተር መራራ ጉዲና ኢህአዴግ በተለይ የማስታወቂያና የገንዘብ አቅሙ ከፍ ያለ ቢሆንም ለውጥ የሚያመጣው እርምጃ እሱ እንዳልሆነ ይገልጻሉ ሁለት ምክንያቶች አሉ ይላሉ ዶክተር መራራ ኢህአዴግ ሁለት ምርኩዞች አሉት ምርጫ ቦርድና ጠመንጃ ሁለቱን ካስወጣ ለምሳሌ እንደ ኦሮሚያ አይነቱን እናሸንፋለን ምንም ጥያቄ ሁለቱም ምርኩዞቹን አስቀምጦ ከተወዳደረ ኢህአዴግ ሁለቱም ምርኩዞቹን አስቀምጦ በአንድ ወር ስራ ተቃሚዎቹ ኢህአዴግን ካላሸነፉ ኢህአዴግ እሱ ገና 20 30 አመት ይላል። እኔ ደግሞ 100 ዓመት ሊገዛን ይፈርምለታል። ችግሩ እሱ ነው። ለአሜሪካ ድምጽ ሬዲዮ ሄኖክ ሰማ ጊዜር ነኝ ከአዲስ አበባ።